ትኩረት በአፍሪካ ይህ በምስራቅ ጋና ዶባ ከተማ የአህያ የእርድ አገልግሎት ከሚፈጸምባቸው ሶስት ቦታዎች አንዱ ነው በዚህ ያሉ ሰራተኞች የአህያ ስጋውን በትጋት ይቆራርጣሉ ለሽያጭ ዝግጁ እንዲሆን ደግሞ በጭስ ያጥኑታል። ከነርሱ መካከል አንዱ የሆነው የ29 ዓመቱ ጋብርኤል አያልዞያ አህዮችን ማረድ ከጀመረ ስድስት ዓመት አስቆጥሯል። አህዮች ብቻ አይደሉም፣ ላሞችና አህዮች ናቸው። ሁሌም ቢሆን እንቀላቅላቸዋለን። በቻይና ለአህያ ቆዳ ያለው ፍላጎት መመንደጉ በጋና በጋናና በሌሎችም የአፍሪካ ሀገራት ያሉ አህያዎች እርድ እንዲጨምር ምክንያት ሆኗል። የአህያ ቆዳ ቻይናውያን ለሚያመርቱት ኢጃዮ ለተባለ ባህላዊ መድኃኒት መስሪያ ያገለግላልና ነው። ከጋና እስከ ቡርኪና ፋሶ፣ ከማሊ እስከ ታንዛኒያ በሺዎች የሚቆጠሩ አህዮች እየታረዱ የሚገኙት። ኢጃዮ ለእርጅና ለመሃንነትና ለወሲባዊ ስንፈት ጭምር ፍቱን መድኃኒት ነው ይባልለታል። ለዚህ መድኃኒት በዋና ግብዓትነት የሚያገለግለው ጊላቲን ከተቀቀለ የአህያ ቆዳ መገኘቱ እንስሳቱን በባትሪ የሚፈለጉ አድርጓቸዋል። በዶባ የሚገኘው ይህን የእርድ ስፍራን ጨምሮ በጎበኘኋቸው ቄራዎች በቀን በትንሹ 15 አህዮች ይታረዳሉ። የዶባው ጋብርኤል አህዮችን ከተለያዩ ቦታዎች እንደሚገዙ ይናገራል። እዚህ አህዮችና ላሞችን እናረባለን። በቡርኪና ፋሶም የተወሰኑ የሚያረቡ አሉ። በእኛ ቦታ እጥረት ከገጠመን ወደ ቡርኪና ፋሶ ተጉዘን እንገዛለን። የዶባ ነዋሪው አካሶማ ጄምስ እንደ ሌሎቹ የአካባቢው ሰዎች ሁሉ በርካታ አህዮች አሏቸው። አገልግሎት ብዙዎቹ አህያዎች በጄምስ ዘንድ ትልቅ ስፍራ አላቸው። ከማንኛውም ተሽከርካሪ በረከሰ ዋጋ የመጓጓዣ አገልግሎት ከመስጠት ማረሻ እየጎተቱ ማሳቸውን እስከማለስለስ ድረስ የኑሯቸው አለኝታ ናቸው። ከቅርብ ጊዜ ወዲህ ግን ጄምስ ለአህዮቻቸው ይፈሩላቸው ጀምረዋል። ለአህዮች ያለው ፍላጎት መጨመሩን ተከትሎ የእንስሳቱ ስርቆትም የዚያኑ ያህል አሻቅቧል። የእኔን አህዮች ለመውሰድ ሲፈታተኑም ቆይተዋል። በቤት ውስጥ በቅጥር ግቢያችን ሳይቀር አንዳንዴ እኩለ ለሊት ላይ ይመጡና ሁሉንም ይወስዷቸዋል። በቻይና ያለው የአህዮች ብዛት በአገሪቱ ለእንስሳቱ ያለውን ከፍተኛ ፍላጎት ማሟላት አልቻለም። ለዚህ አንዱ ምክንያት አህዮችን በቻይና በብዛት ማራባት አስቸጋሪ ስለሆነ ነው። ከቻይና ጋር ጠንካራ የኢኮኖሚ ትስስር ያላቸውና አህዮች በብዛት የሚገኙባቸው የአፍሪካ ሀገራት ይህን የፍላጎትና አቅርቦታ ለመመጣጠን ለመቅረፍ እንደ አማራጭ ቢወሰዱ ሊገርም አይገባም። በርካታ አፍሪካውያን የአህያ ባለቤቶች ከዚህ ከፍ ያለ ፍላጎት በመጀመሪያ ተጠቃሚ እንደነበሩ ዶንኪ ሳንክቹዌሪ በተሰኘው የአህዮች ደህንነት ተንከባካቢ ድርጅት የሚሰሩት ሲሞን ፖፕ ይናገራሉ። እየተናገርን ያለነው ትርፍ አህዮቻቸውን ስለሸጡ ሰዎች ነው። አንዳንዶቹ ይህን በፈቃደኝነት ነው ያደረጉት፣ ምክንያቱም ይህን የማድረግ አቅሙ ስለነበራቸውና ዋጋቸው ሽቅ በመናሩ ነው። ስለዚህ እነዚያን ትርፍ እንስሳት መሸጥ የገንዘብ ማበረታቻ ነበረው። ከተወሰነ ጊዜ በኋላ ግን አፍሪካውያን በጋጣ ያሏቸውን አህዮች መሸጥ እምቢኝ አሉ። ይህን ጊዜ ነው የአህዮች ስርቆትና ከየቦታው ማደን የተስፋፋው። ይህ ደግሞ በርካታ አፍሪካውያን የሕይወታቸው መደገፊያን እንዲያጡ አድርጓቸዋል። ሰዎች ጠዋት ከእንቅልፋቸው ሲነቁ አህዮቻቸው ተሰርቀው ታርደውና ቆዳቸው ተገፎ ያገኛሉ። የአህያ ስጋ የሚበልተውን በሰሜን ጋና ዋሌ ዋሌ የሚገኘው ፋብሪካን ብቻ ብንወስድ በቀን ከ140 እስከ 150 አህዮች ይፈልጋል። ፋብሪካው ቀደም ሲል አህዮችን በአገሬው መገበያያ ከ250 እስከ 450 ሴዲስ በሆነ ዋጋ ያገኘ የነበረ ቢሆንም በስተኋላ ዋጋቸው በጥፍ በመጨመሩ ስራውን አቁሟል። እንዲያም ሆኖ ግን ይህ አዲስ ክስተት በጋና ያለውን የአህዮች ቁጥር ክፉኛ መናምኖታል። ጋና በጎርጎሮሳዊ 2015 የነበራት የአህዮች ብዛት 14500 እንደነበር መረጃዎች አመለክታሉ። የአህዮች እርድ ከተጀመረ ወዲህ ግን አህዮች በፍጥነት በመጥፋት ላይ ካሉ እንስሳት ተርታ እንደተሰለፉ የጋና የእንስሳት ጥበቃና ተንከባካቢ ማኅበር ይፋ አድርጓል። ይህን አካሄድ ለመቀልበስ ያሰበ የሚመስለው የጋና የምግብና እርሻ ሚኒስቴር የአህያ ንግድን ከልክሏል። ምስራቅ አፍሪካዊቷ ታንዛኒያም ተመሳሳይ እርምጃ ወስዳለች። በግንቦት 2009 ዓ ም የታንዛኒያ የግብርና ሚኒስቴር አህዮችን ከመጥፋት ለመታደግ በሚል የአህዮችን ቄራም ሆነ የውጭ ንግድን አግዷል። ይህ ኮምጨጭ ያለ እርምጃ ውጤታማ እንደሆነ የዶንኪ ሳንክቹዌሪው ፖፕ ይናገራሉ። በታንዛኒያ ንግዱ ከታገደ በኋላ ዋጋው ይበልጥ ተመጣጣኝ ወደ መሆን ተመልሷል። ይህ ማለት አርሶ አደሮች፣ ግለሰቦችና ሌሎች ማህበረሰቦች አህዮችን መግዛት ይችላሉ፣ ስርቆትንም በከፍተኛ መጠን ይቀንሰዋል ማለት ነው። በታንዛኒያ ጎረቤት ኬንያ ግን መንግስት የተከተለው የተለየ አካሄድን ነው ሶስት የአህያ ቄራዎች ስራቸውን እያከናወኑ በሚገኙባት ኬንያ አሁንም አህዮች ለውጭ ገበያ ይታረዳሉ። እንደ ሀገሬው መገናኛ ብዙኃን ከሆነ እነዚህ ቄራዎች በቀን እስከ 500 አህዮችን ይበልታሉ። ይህ የኬንያ መንግሥት አካሄድ ከአንድ ወገን ተቃውሞችን ቢያስነሳም በሌላኛው ወገን ያሉት የሥራ እድል የሚፈጥርና ተጨማሪ ገቢ የሚያስገኝ በመሆኑ ለሀገሪቱ ኢኮኖሚ ይበልጥ አስፈላጊ ነው ሲሉ ይከራከራሉ። እንደ ታንዛኒያ ሁሉ በኢትዮጵያም የውጭ ገበያን ታሳቢ አድርጎ የተቋቋመ የአህያ ቄራ እንዲዘጋ ተደርጓል። ምክንያቱ ግን ለየቅል ነው። ሻንግ ዶንግ በተሰኘ የቻይና ድርጅት በቢሾፍቱ ስራ ጀምሮ የነበረው የአህያ ቄራ ሳምንታት ሳይሻገር የተዘጋው በአካባቢው ነዋሪዎች ተቃውሞ ነበር። የአህያ ቄራው በሚገኝበት ቃጂማ በተባለ አካባቢ ያሉ ነዋሪዎች ድርጊቱ ባህልና እሴታችንን የተጻረረ ነው ሲሉ ድርጅቱ ገና በግንባታ ላይ ሳለ ጭምር ጥቃት ሰንዝረውበታል። በቀን 200 አህያዎችን አርዶ ለውጭ ገበያ የማቅረብ አቅም አለው የተባለው ድርጅት ቆየት ብሎ ስራ መጀመሩ ሲሰማም ከፍተኛ መነጋገሪያ ሆኖ ሰንብቷል። የቃጂማው የአህያ ቄራ በነዋሪዎች ውትወታና ተቃውሞ ከስራ ውጭ እንዲሆን ቢደረግም የአህያ ደህንነት ተንከባካቢው ድርጅት ግን በኢትዮጵያ ያሉ አህዮች ነገር አሁንም ያሳስበዋል። በኢትዮጵያ የአህያ ቄራ ቢታገድም ጎረቤቷ ኬንያ ቄራዎቹ እንዲሰሩ መፍቀዷ ሀገሪቱ ለወሰደችው እርምጃ እንቅፋት ነው ይላሉ። የዶንኪ ሳንክቸሪ ፖፕ ከእነዚህ ሀገራት አህዮች በህገወጥ መንገድ ወደ ኬንያ ይሸጋገራሉ። ይህን የቄራዎቹ ባለቤቶች ጭምር የሚናገሩት ሆኗል። አህዮች እንደ ልብ ስለማይገኙ እነርሱን የሚያገኙባቸው ቦታዎች ሰፊ ክልል የሚሸፍኑና በሌሎች ሀገራት ያሉ እንዲሆን አድርገዋል። በጋና እንደ ጄምስ ያሉ የአህያ ባለቤቶች መፍጨርጨራቸውን ቀጥለዋል። ሀገሪቱ ባለፈው ዓመት ጥር ወር የአህያ ቆዳ ንግድን ብታግድም የእርምጃው ተፈጻሚነት የተልፈሰፈሰ ነው ሲሉ የእንስሳት መብት ተከራካሪዎች ይወቅሳሉ። የጋና የእንስሳት ጥበቃና ተንከባካቢ ማህበር አስተባባሪ አምባሳ አልዩዛ ከተቺዎቹ አንዱ ናቸው። እንደተለመደው ጋናውያን ይህን በማድረግ የመጀመሪያው ነን በማለት መኩራራት ይፈልጋሉ። ግን አፈጻጸሙስ? ጉዳዩ ወደ ሕጎች የመጣን እንደሁ አንተገብራቸውም። የዶንኪ ሳንክቹዌሪው ፖፕ በበኩላቸው የቻይናና የአፍሪካ ባለስልጣናት ጊዜው ከመርፈዱ በፊት ለአህዮች ጥበቃ እንዲያደርጉ ያሳስባሉ። ለተወሰኑ የአፍሪካ ሀገራት ተጨባጭ የሆነ ከፍተኛ አደጋ ተደቅኖባቸዋል። ንግዱ በሚቀጥሉት አራትና አምስት ዓመታት በዚሁ ከቀጠለ አህያ የሚባል ነገር በሀገራቱ አይኖርም። በቻይና ያሉ የባህላዊ መድኃኒት አምራች ኩባንያዎች የጀመሯቸው የአህዮች ማራባት መርሃ ግብሮች ፍሬ ካፈሩ የአፍሪካ አህዮችን ሕልውና ይታደጉት ይሆናል። ከኩባንያዎቹ አንዱ የሆነው ዶንግ ኢጃይዎ አዳዲስ የማራባት ዘዴዎችን ለማግኘት ምርምር እንደሚያካሄድ ይፋ አድርጓል። ድርጅቱ ለመድኃኒት ምርቱ የሚያስፈልጉትን አህዮች ለማርባት ተስፋ ያደረገው ከሁለት ዓመት በኋላ በጎርጎሮሳዊው 2020 ነው። በአፍሪካ ላሉ በርካታ አህዮችና ባለቤቶቻቸው ግን ያኔ ምናልባትም ሁሉም ነገር የዘገየ ይሆናል። የዕለቱ መሰናዷችን የእስካሁኑ ነበር ተስፋአለም ወልደየስ ነኝ ሰላም